የኢትዮጵያ ፌዴራል ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በሽብር ተከሰው እስር ቤት በሚገኙ ሶስት የተቃዋሚ ፓርቲ አመራር አባላት ላይ ዛሬ ተጨማሪ የእስራት ቅጣት ወስኗል። በነ ዘላለም ወርቃ ያገኘው መዝገብ ከተከሰሱት መካከል የአንድነት ፓርቲ አመራር አባል የነበሩት ዳንኤል ሺበሺ፣ የአረና ትግራይ አመራር አባል የነበሩት አብርሃ ደስታና የሰማያዊ ፓርቲ አመራር አባል የነበሩት የሺዋስ አሰፋ ችሎት በመድፈርና በማንጓጠጥ ከዋናው ክስ ውጭ ነው የተወነጀሉት። አቃቤ ሕግ በሰባተኛው ተከሳሽ ላይ ያሻሻለው ክስ ተቀባይነት አግኝቷል። የተከሳሾቹ የእምነት ክህደት ቃል በተከታዩ ቀጠሮ ሊሰማ ተይዟል። መጋቢት አንድ ቀን ሁለት ሺህ ሰባት ዓመተ ምሕረት በኋላ ችሎት በተሰጠው ቀጠሮ መሠረት ፍርድ ቤቱ በነዘር ዓለም ወርቅ አገኘው የክስ መዝገብ ከሶስተኛ እስከ አምስተኛ የተመለከቱ ተከሳሾች ማለትም ዳንኤል ሽበሺ፣ አብርሃ ደስታና የሺዋስ አሰፋ ላይ የሰጠውን ቅጣት ገልጸዋል። ፍርድ ቤቱ በውሳኔው እንዳተተው ተከሳሾቹ ባልተለመደ አኳኋን የፍርድ ቤቱን የስራ ሂደት አውከዋል። የፍርድ ውሳኔ ሲሰጥ አሁንም አጨብጭበዋል። ፍርድ ቤቱ ይህን የወንጀል ድርጊት ሲመረምር በከባድ የወንጀል ድርጊት ስር የሚወድቅ ተግባር ነው ብሏል። እኛ ግን ቀላል ብለን ይዘነዋል ሲሉ የግራው ዳኛ ትችቱን በንባብ አሰምተዋል። በዕለቱ ተከሳሾች የቅጣት ማቅለያ ሀሳብ እንዲያቀርቡ ቢጠየቁም እንዳላቀረቡ ፍርድ ቤቱ አስታውሶ፣ አቃቢ ሕግም በጉዳዩ የተሰየመ እንዳልሆነ ገልጾ የቅጣት ማክበጃ ሀሳብ አላቀረበም። ስለሆነም ፍርድ ቤቱ ተከሳሾቹ በቀላል እስራት እንዲቀጡ ሲወስን አቶ ዳንኤል ሽበሽና አቶ የሸዋ ሳሰፋ በሰባት ወር ቀላል እስራት እንዲቀጡ፣ አቶ አብርሃ ደስታ ግን ፍርድ ቤቱን አሻንጉሊት ፍርድ ቤት ነው በማለታቸው በዘጠኝ ወር ቀላል እስራት እንዲቀጡ ፍርድ ቤቱ ወስነዋል። የዛሬ ቁጣት እንደተጣለባቸውም ሶስቱ ተከሳሾች በአንድ ላይ ሆነው ረዘም ላሉ ሴኮንዶች አጨብጭበዋል። በዚሁ መዝገብ በሰባተኛ ተከሳሽ ማለትም በአቶ አብርሃም ሰለሞን ላይ አቃቤ ሕግ ያቀረበውን የተሻሻለ ክስ ፍርድ ቤቱ አንብቦ ተከሳሽ ማሻሻያውን ተቀብለዋል በመጨረሻም ፍርድ ቤቱ ተከሳሾቹ የእምነት ክህደት ቃላቸውን ሊሰጡ ለመጋቢት አስር ቀን 2007 ዓ ም ቀጥሯቸዋል አቃቤ ሕግ በነ ዘላለም ወርቅ አገኘሁ የክስ መዝገብ በሽብር ወንጀል የከሳቸው ዘላለም ወርቅ አገኘሁ የአንድነት ፓርቲ አመራር አባላት የነበሩት ሀብታሙ አያሌውና ዳንኤል ሽበሺ፣ የአረና ፓርቲ አመራር አባል የነበረው አብርሃም ደስታ፣ የሰማያዊ ፓርቲ አመራር አባል የነበረው የሸዋሳ አሰፋ፣ ዮናታን ወልዴ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዊ ተፈሪ እስከ ዛሬም ፍርድ ቤት ሲመላለሱ የቆዩት ከዋናው የክስ ጭብጥ ውጭ በሆኑ ጉዳዮች እንደነበረ ይታወሳል። በመጪው ቀጠሮ ግን ተከሳሾቹ በዋናው የክስ ጭብጥ የእምነት ክህደት ቃላቸውን እንደሚሰጡ ይጠበቃሉ። መለስካቸው አማ ለአሜሪካ ድምፅ ሬዲዮ Cadiz, diz